የክልሉ መንግስት በፌስቡክ ገጹ ባወጣው የጽሑፍ መግለጫ የሰላማዊ ሰልፍን ጥሪ እንደሚቀበል አስታውቋል። የክልሉ መንግስት ቃል አቀባይ አቶ ሀይሉ አዱኛ ሰልፎቹን አስመልክቶ ትናንት ለዝግጅት ክፍላችን በሰጡት አስተያየት መንግስታቸው የሕዝብ ጥሪ እንደሚቀበል እና በሩ ለሰላም ክፍት መሆኑን ተናግረዋል። ኖርዌይ የሚገኙትና የታጣቂው ቡድን አማካሪ መሆናቸውን የሚናገሩት አቶ ጅሬኛ ጉደታ የሰላም ጥሪው በትክክለኛ መንገድ በህብረተሰቡ የቀረበ ነው ብለው እንደማያምኑ ገልጸዋል። እኛ ህብረተሰቡም ጥሪ ሳያቀርብልን ራሳችን ሰላም በሀገሪቱ እንዲሰፍን የበኩላችን እንጥራለን። ነገር ግን አንድ ወገን ብቻ ሰላም ስለፈለገም ሰላም መምጣት አይችልም። በሁለት ቀናት በተካሄዱ ሰልፎች ላይ የተገኙና የአሜሪካ ድምጽ ያነጋገራቸው አንዳንዶቹ ተሳታፊዎች ሰልፉ በመንግስት አስተባባሪነት እንደተዘጋጀ ሲናገሩ፣ ሌሎቹ ደግሞ መንግስትና ታጣቂ ቡድን ሰላም እንዲያወርዱ ለመጠየቅ በህብረተሰቡ የተዘጋጀ ነው ብለዋል። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ መንግስት ሰልፉን በማስተባበር ውስጥ እጁ የለበትም ብለው ነበር። አቶ ጅሬኛ ጉደታ የሰላም ጥያቄ እያቀረበ ያለው የትኛው ህብረተሰብ የሚለው ላይ ጥያቄ እንዳላቸው እንደሚያደርጋቸው ተናግረዋል። የኢትዮጵያ መንግስት ሸኔ እያለ የሚጠራቸውና በህዝብ ተወካዮች ምክር ቤት በአሸባሪነት በተፈረጁት የኦሮሞ ነጻነት ታጣቂዎችና በመንግስት የጸጥታ ኃይሎች መካከል በኦሮሚያ ክልል ግጭት ከተጀመረ ከስድስት ዓመታት በላይ ተቆጥሯል። በተለያዩ ጊዜያት ህብረተሰቡ መንግስትና የኦሮሞ ነጻነት ሰራዊት ወደ ሰላም እንዲመጡ ጥያቄ ሲያቀርቡም ቆይተዋል። በተለያዩ ጊዜያት ህብረተሰቡ መንግስትና የኦሮሞ ነጻነት ሰራዊት ወደ ሰላም እንዲመጡ ጥያቄ ሲያቀርቡ ቆይተዋል። በመንግስትና በሰራዊቱ መካከል በታንዛኒያ ሲካሄድ ተጀምሮ የነበረው ድርድር ያለ ስምምነት መጠናቀቁ ይታወሳል። አቶ ጅሬኛ ጉዳታ የመንግስት ተቋማት ነጻ እንዲሆኑ ላቀረቧቸው ጥያቄዎች ከመንግስት በኩል ይሁንታ ባለማግኘቱ ድርድሩ ያለ ውጤት መቅረቱን ገልጸው የሚሳካ ከሆነ ወደ ሰላም ለመምጣት ዝግጁ መሆናቸውን ገልጸዋል። የኦሮሞ ነጻነት ሰራዊት ታጣቂዎች በቅርቡ በኦሮሚያ ክልል ምስራቅ ሸዋ ዞን ዱጉዳ ወረዳ በሚገኙ ብርብርሶ ጋሌና ደርባ በተሰኙ ሁለት ቀበሌዎች ውስጥ በታጣቂዎቹ 38 ሰዎች መግደልን ጨምሮ በተለያዩ ሰላማዊ ሰዎች ግድያ፣ ጥቃትና እገታ የተለያዩ ክሶች ሲቀርቡባቸው ቆይቷል። አቶ ጅሬኛ ጉደታ ታጣቂዎቻቸው ሲቪሎችን በማጥቃት ተግባር ላይ እንደማይሰማሩ ተናግረዋል። ናሞ ተናጋር ወራን ኬኝ ተርካንቲ ፍለጡ ሂንቀፍ ከሞቱም እነዚህ ንጹሐን ዜጎች የሚያሰቃዩና የሚዘርፉ በመንግስት የተሰማሩ ራሱ መንግስት ሸነብሮ የሰየማቸው ናቸው። እኛ ስንደርስባቸው ለመንግስት ሮ እጃቸውን ይሰጣሉ ብዙ ቦታ ላይ ደርሰንባቸዋል። የእነርሱ ድርጊት ሰራዊታችንን አይወክልም። በተለያዩ ጊዜያት በኦሮሚያ ክልል ውስጥ እና በአዋሳኝ አካባቢዎች በሲቪሎች ላይ የሚደርሱ ግድያዎች፣ እገታዎች እና ጥቃቶች በነዋሪዎችና በመብት ተሟጋች ድርጅቶች በሚወጡ ሪፖርቶች ሲገለጹ ቆይተዋል። ነዋሪዎችና የኢትዮጵያ መንግስት የኦሮሞ ነጻነት ሰራዊት ታጣቂዎችን ተጠያቂ ሲያደርጉ ታጣቂው ቡድን በኩሉም መንግስት ባደራጃቸው ቡድኖች የተፈጸሙ ጥቃት ነው በሚል ምላሽ ሲሰጥ መቆየቱ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።